ለለውጥ የተገባውን ቃል ተግባራዊ ማድረግ የኢትዮጵያ መንግሥት ብቻ ኃላፊነት እንደሆነ በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖውስኪ አሳስበዋል። ለተዛባ ዜናና ለጥላቻ ንግግር መድኃኒቱ በርን መዝጋት ሳይሆን በሀገር ውስጥ ነጻ ተቀባይነትን ላገኘና ሕያው ለሆነ መገናኛ ብዙሃን በርን በሰፊው መክፈት እንደሆነም ጠቁመዋል። በኢትዮጵያ እንዲመጣ የሚፈለገው ለውጥ ስርዓቱን ለዝንተ ዓለም ለማጽናት በሚደረግ ትግል ወይንም ስርዓቱን በኃይል ለማፍረስ በሚወሰድ እርምጃም ሊሆን እንደማይችል አመልክተዋል። የዩናይትድ ስቴትሱ ባለስልጣን ይህን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን በኢትዮጵያ ቆይታቸው ከመንግሥት ባለሥልጣናት ከፖለቲካ ተቃዋሚ መሪዎችና ከሲቪል ማህበረሰብ መሪዎች ጋር መወያየታቸው ይታወቃል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራትና በተለያዩ እርሶች ላይ መለስ ካቸውማህ አነጋግሯቸዋል። የመጨረሻውንና ክፍል ሁለትን ቀጥሎ ያቀርባል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሊኖውስኪ ለቪኦኤ ብቻ በሰጡት ቃለ ምልልስ ከቀረቡላቸው ጥያቄዎች አንዱ እርስዎ የመሩት የልኡካን ቡድን ከኢትዮጵያው የውጭ ጉዳይ ሚኒስትር ከዶክተር ወርቅነህ ገበየሁና ከባልደረቦቻቸው ጋር ያደረጋችሁትን ውይይት ተከትሎ የጋራ መግለጫ ወጥታችኋል። መግለጫው እንደሚለው በሁለቱ ቡድኖች መካከል በሰብአዊ መብቶች፣ በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሐሳብ ልውውጥ ተደርጓል። በኢትዮጵያ መንግሥት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚል ነበረ። ሚስተር ማሊኖስኪ የተባለው ለውጥ የሚመጣው በአደባባይ ቃል በገባው በኢትዮጵያ መንግስት ብቻ ነው ይላሉ። እንደምናውቀው መንግስት በአደባባይ ያስታወቀው ስለሆነ እንዳለው በተለያዩ መስኮች ለውጦችን ለመቀጠል ፍላጎቱን ገልጧል። እንደሚመስለኝ መንግሥት ቃል ከገባባቸው ትላልቅ የለውጥ መስኮች አንዱ በምርጫ ስርዓቱ ላይ ለማካሄድ ያሰበው ነው። እንደተናገሩት ከሆነ የተመጣጣኝ ውክልናን ወይም ከዚህ ጋር የተዳቀለ የምርጫ ስርዓት ለመዘርጋት አስበዋል። እነዚህ ነገሮች እስከ ዛሬ ወደ ተግባር አልተለወጡም። የተገቡትን ቃሎች ተግባራዊ ማድረግ የኢትዮጵያ መንግሥት ኃላፊነት ነው። ይህ ከዩናይትድ ስቴትስ ወይም ከውጭ ሊመጣ አይችልም። ሊመጣ የሚችለው ኢትዮጵያ ውስጥ ከሚደረግ የውይይት ሂደትና ውሳኔ ብቻ ነው። ይህ ሲባል ግን የዩናይትድ ስቴትስ መንግስትም በቅርብ ወዳጅነቱ በአጋርነትም ጥብቅ የሆነ ትስስር በሁለቱ መንግስታት መካከል በመኖሩ ብዙ ጊዜ የምክር ሐሳብ ለኢትዮጵያ መንግስት እንደሚሰጥ ወይንም እንደሚለግስ አልሸሸጉም። ወዳጆች ስለሆንን ከመንግሥት ጋርም ቅርብ ግንኙነት ስላለን የምክር ሐሳብ በየጊዜው እንሰጣለን። እናም መንግሥት የገባውን ቃል በደስታ ከመቀበል ባሻገር ቀደም ብዬ የደረደርኳቸውን እርምጃዎች እንዲወስድም አበረታተናል። ከአጭር ጊዜ አኳያ ትልቅ የሆኑ ለውጦች እየመጡ መሆናቸውን የሚያበስሩና የሕዝብን አመኔታ ሊገነቡ የሚችሉ እርምጃዎችን እንዲወስድ መክረናል። ያ ማለት ደግሞ ቁልፍ እስረኞችን መፍታት፣ ከአስቸኳይ ጊዜ ሁኔታ በየጊዜውና በተቻለ ፍጥነት መውጣት፣ ከዚህ መካከልም የአዋጁን አፈጻጸም ማቅለል፣ ለውይይትም የሚበጅ ዘዴ መዘርጋት፣ በኢትዮጵያ ውስጥ በነጻ መገናኛ ብዙሃን አሰራር የተመቸ ህዋ መፍጠርን ያካትታል። በተለይም በመጨረሻ ላይ ለነፃ መገናኛ ብዙሀን ክፍት ህዋ የመፍጠርን ጉዳይ በተመለከተ ማሪንወስኪ ሰፋ አድርገው ነበር የተነተኑት። ትንታ መንግስት በማህበራዊ መገናኛ ብዙሀን ይነዛሉ በሚላቸው በሚላቸውና ከጥላቻ ንግግሮች ጋር በተያያዘ ተቀባይነት አለው ካሉት ስጋቱ ተነስተው ነበረ። ሌላኛው የመጨረሻውን ቁም ነገር በተመለከተ በተለይ የኢትዮጵያ መንግስት በተደጋጋሚና እንደሚመስለኝም ተቀባይነት ባለው መልኩ ከሚገልጠው የጥላቻ ንግግር ስጋቱ እጅግ አስፈላጊ ነው። የጥላቻ ንግግሩ በአብዛኛው የሚመጣው በአንዳንድ የዳያስፖራ አባላት በውጭ አገሮች ከተቋቋሙ የማሰራጫ ጣቢያዎች ነው። በዚህ በኩል ለመንግስት ያለን ምክር ከእነዚህ ምንጮች ከሚመጡ ትክክለኛ ያልሆኑ ዜናዎችና ከማኅበራዊ መገናኛ ብዙሃን የሚመጡ የጥላቻ ንግግሮች ስጋት ገብቷችሁ ከሆነ በጣም ጥሩ መድኃኒት፣ እኛ በአሜሪካ እንግሊዝኛ እንደምንለው፣ ቀጣናውን ሁሉ በሀገር ውስጥ በሚገኘው ነጻና ሕይወት ባለው መገናኛ ብዙሃን በትክክለኛ መረጃ ጎርፍ ማጥለቅለቅ ነው። ያ ሲሆን የአገሬው ሕዝብ በስልኩ ላይ ወደሚገኝ ፌስቡክ ሄዶ መረጃ እንዲፈልግ አይገደድም። በአሜሪካም ሆነ በኢትዮጵያ አንዳንድ ጊዜ ይህ የአሉባልታ ወሬ የሚዛመተው ሰው በየጊዜው ለሚፈልገው ዜናና መረጃ ወደ ማህበራዊ መገናኛ ለመሄድ ሲገደድ ነው። የቀጠለው የቪኦኤ ጥያቄ ደግሞ አያሌ በኢትዮጵያ ያሉ ተቃዋሚ ፓርቲ መሪዎች የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት በተለይ ከ1997ቱ ምርጫ ወዲህ ይፈጽማቸዋል ላሏቸው ከፍተኛ የሰብአዊ መብት ጥሰቶች ለአምባገነናዊ ባህሪውና አድራጎቱ በሚሰጠው ምላሽ ያላቸውን ቅሬታ እንዲያውም ቁጣቸውን ጭምር በአደባባይ ይገልጻሉ። In, in, in this difficult situation, I, I can't blame anyone for being frustrated. <laughs> the government is sometimes frustrated with us because we do speak out, and the opposition is sometimes frustrated with us because they would like us to speak out even more. And. እንዲህ ባለ አስቸጋሪ ሁኔታ ማንም ቢናደድ ቢቆጣ ለወቅ ሰው አልችልም። መንግስት አንዳንድ ጊዜ እኛ በምናደርገው ይቆጣል። ተቃዋሚዎችም አንዳንድ ጊዜ በእኛ ላይ ቁጣቸውን ይሰነዝራሉ፣ የበለጠ እንድንነጋገር ስለሚፈልጉ ነው። እና ደግሞ ያ ለእኛ ጥሩ ነው። እኛ እንደ አንዳንድ ሰዎች ሳይሆን ነቀፋን መቀበል እንችላለን። ይሁንና አንድ ግልጽ መሆን ያለበት በተለይ ይሄ ቀውስ ከተጀመረ አንስቶ ባለፈው ዓመት ጀምሮ ማለት ነው፣ ዩናይትድ ስቴትስ ለሁሉ አቀፍ ሰብአዊ መብቶችን በኢትዮጵያ ውስጥ በማራመድ ረገድ ያላትን ቁርጠኝነት በብርቱ ጽናት አሳይታለች። እንደ እውነቱ ከሆነ ይህ ስራ በኢትዮጵያ ውስጥ ከሌላው ጥቅማችን ጋር በብርቱ የተቆራኘ ነው። ማሊኖስኪ የተቃዋሚ ፓርቲዎች እንደሚሉት ሳይሆን የዩናይትድ ስቴትስ መንግስት በኢትዮጵያ ናቸውም የኢትዮጵያ ና በአካባቢ ያለው ጥቅም We do have a very close strategic partnership with Ethiopia on security, uh, on development, on regional peace. Uh, all of these goals are much more likely to be achieved if Ethiopia. ከኢትዮጵያ ጋር በደህንነት፣ በልማትና በአካባቢ ሰላም ላይ ያተኮረ ስትራቴጂያዊ ትብብር አለን። እነዚህን ሁሉ ግቦች መምታት የሚቻለው ኢትዮጵያ የተረጋጋች የምትለማና የዲሞክራሲያዊ ስርዓት ግንባታዋም የተሳካ ሲሆን ብቻ ነው እና የኢትዮጵያ መንግሥት መሪዎች እኔ ካልኩት ጋር እንደሚስማሙ መቶ መቶ እርግጠኛ ነኝ ምክንያቱም እነርሱ ካስቀመጧቸው ግቦች ጋር ስለሚስማማ እናም ለህዝብ ይፋ ለሚሆኑ መግለጫዎቻችን በምናካሄደው በጣም ጥልቅ የግል ዲፕሎማሲና በሌሎች የግንኙነት ዘዴዎቻችን መንግስት ዲሞክራሲን ለመገንባትና ሰብአዊ መብቶችን ለመጠበቅ የገባውን ቃል ተግባራዊ እንዲያደርግ በተቻለ መጠን አበረታተናል፣ አግዘናልም። በእነዚህ ባለፉት ሁለት ዓመታት ውስጥ በኢትዮጵያ ስላለው ዴሞክራሲያዊና የሰብአዊ መብቶች አያያዝ በእርስዎ ሲመዘን ምን ይመስላል? የሀገሪቱን ፖለቲካ የሚከታተሉ ብዙ ሰዎች እንደሚሉት በየቀኑ ቁልቁል እየሄደ ነው። በእርግጥ መንግስት በዚህ ትንታኔ አያስማማም። ለእርሶ ምን ይመስሎታል የሚለው የመጨረሻው ጥያቄ ነበረ። As I mentioned before, a state of emergency involves suspending rights that are otherwise guaranteed. አሁን በታወጀው የአስቸኳይ ጊዜ አስተዳደር የሰብአዊ መብቶች ሁኔታ እየተሻሻሉ ነው ማለት አስቸጋሪ ነው፣ ምክንያቱም ቅድምዬ እንደገለጥኩት የአስቸኳይ ጊዜ አስተዳደር በኢትዮጵያ ሕገ መንግሥት ዋስትና ያገኙትን መብቶች ለተወሰነ ጊዜም ቢሆን ክልከላ አድርጎባቸዋል ማለት ነው። ዋናው ጥያቄ አገሪቱ ከዚህ ቀውስና ከዚህ የአስቸኳይ ጊዜ አስተዳደር እንዴት ትወጣለች የሚለው ነው። መንግሥት ይህ ሁኔታ ጊዜያዊ እንደሆነ ገልጧል። ይህ ተፈጥሯዊ እንዳልሆነም አምኗል። የኢትዮጵያ ይህ የተመቼ እንዳልሆነም ተቀብሎታል። እናም ጥያቄው አገሪቱ ከዚህ ቀውስ ውስጥ መቼና እንዴት ነው የምትወጣው የሚለው ነው። ስለዚህ ይላሉ ማሪነው ወስኪ፣ ዋናው ጥያቄ አገሪቱ ከዚህ ቀውስ መቼና እንዴት ነው የምትወጣው የሚለው ነው። አንዳንድ ጊዜ የቀውስ ሁኔታ የሁሉንም አእምሮ ለችግሮች መፍትሄ እንዲሰጥ ወደ ተወሰነ አቅጣጫ እንዲያተኩር ሊያስገድድ ይችላል። ምናልባት መፍትሄዎች አስፈላጊ እንደሆኑ የታወቀ ቢሆንም በዚያው መጠን ደግሞ አስቸጋሪና ከባድ ናቸው። ለምሳሌ አንድ ሰው ብዙ ሲጋራ የሚያጨስ ከሆነ ማጨስ ማቆም እንዳለበት ይታወቃል። ይህን ውሳኔ ለመወሰን ግን ቀውስ መግባት ግድ ሊሆን ይችላል እና ተስፋችን ያለፈው ዓመት ተሞክሮዎች የሰጡት ትምህርት ሁሉንም መፍትሄ ለመፈለግ ያበረታታል የሚል ነው። መንግሥትም ተቃዋሚዎችንና ቅሬታዎቻቸውን አደባባይ ወጥተው ሲያሰሙ የነበሩትን ወጣቶች ሁሉ ይህች አገር የምትፈልገውን ሕይወት ልታገኝ የምትችለው በውይይት በፖለቲካ መቻቻል እና ቀስ በቀስ ስርዓቱን ክፍት ለማድረግ በመቻል ብቻ እንደሆነ ይማራሉ ብለን ተስፋ እናደርጋለን። ለውጡ የሚመጣው ስርዓቱን ለዘላለም ለማቆየት በመቻል አይደለም። ስርዓቱን በኃይል ለመጣል በሚደረግ እርምጃዎችም አይደለም። አገሪቱን ሊታመን ወደማይችል አዎንታዊ ሁኔታ ሊያሸጋግራት የሚችል በመሀል ያለው ስፍራ ነው። የተፈጠረው ቀውስ ህዝቡን ወደዚያ መንገድ ወስዷል የሚል እምነት አለን። ረዳት ሚኒስትር ቶም ማሊኖወስኪ በኢትዮጵያ ያደረጉትን የሦስት ቀናት የሥራ ጉብኝት ፈጽመው ባለፈው ሳምንት መጨረሻ ወደ ሀገራቸው ተመልሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ